ካለፈው ሳምንት ጀምሮ ሲፈለግ ሙሉ ቀን አልያም ወጣ ገባ እያለ እንዲለቀቅ እየተደረገ ያለው የኢንተርኔት አገልግሎት በዚሁ አገልግሎት ላይ የተመሰረቱና ጥገኛ የሆኑ ሥራዎችን ክፉኛ መጉዳቱን በተለይ በአዲስ አበባ ማየት ተለምጧል። በየአካባቢው ከተከፈቱ ኢንተርኔት ካፌዎች ጀምሮ እስከ ግዙፍ የሶፍትዌር መተግበሪያና አይቲነክ ኩባንያዎች ከባድ ተጽዕኖ እንዳደረባቸው ለዲደብሊው ተናግረዋል። ከእነዚህ መካከል ሴኔት ሶፍትዌር ቴክኖሎጂ የተባለው ግዙፍ ተቋም የኢንተርኔት መቆራረጥ ችግር እንደ ሀገር ሁልጊዜ የምንጋፈጠው የመሰረተ ልማት ፈተና ቢሆንም፣ ካለፈው ሳምንት ጀምሮ እየሆነ ያለው ግን ሳይነገረን ሳንዘጋጅና የስራ አማራጮችን ሳናመቻች በድንገት መጥፋቱ ዘርፉ ላይ የተጋረጠ ሌላ ተጨማሪ ያልተፈታ ችግር መሆኑን በድርጅቱ የፕሮጀክት ማናጀር የሆኑት አቶ ታደሰ ሁነኛው ተናግረዋል። እንደዚህ አይነት ደግሞ ፕሮግራም ተይዞለት በማናውቀው ሁኔታ ስራችንን በጣም አፌክት በሚያደርግ መንገድ መቆራረጡ ትንሽ ከባድ ነው። በተለይ እንደኛ አይነት ካምፓኒ ኢንተርኔትን ቤዝ አድርጎ ኢንተርፕራይዞችን አንዳቸው ከሌላኛቸው ጋር የማገናኘት ስራ ሶሉሽን ነው የምንሰራውና ኢንተርኔት ተቋረጠ ማለት ያንን ፋንክሽናሊቲ ያጣን ማለት ነው። ስለዚህ ኢንተርፕራይዞች ዳይሬክት የሆነ ኢምፓክት ነው ማለት ነው ያለው። ለዚህ የኢንተርኔት መቆራረጥ ከመንግስት አካል ምክንያቱ ምን እንደሆነ በይፋ የተገለጸ ነገር የለም። በቀጥታ የሚመለከተው ብቸኛው የአገልግሎቱ አቅራቢ ኢትዮ ቴሌኮም ጉዳዩን አስመልክቶ እንዲህም ነው እንዲያም ነው ማለት እንደማይችል ለዲደብሊው ተናግሯል። ሕዝቡ ግን ከአስረኛና አስራ ሁለተኛ ክፍል ብሔራዊ ተፈታኞች በተረጋጋ ሁኔታ መፈተን ጋር የተያያዘ ነው በሚል ደምድሟል። በድረገጽ ማልማት በመተግበሪያ ማርቀቅና በሞባይል መተግበሪያዎች ስራ በጥቅሉ በአይቲ ዘርፍ ላይ የተሰማራው ሌላኛው ፕራይም ሶፍትዌር የተባለው ድርጅት ደግሞ ነገሩ ለሁሉም የመጣ መሆኑ ባያስከፋንም እንዲህ ያለው እርምጃ በእንጭጭ ላይ ያለውን የኢንተርኔት ዘርፍና የሳይንስና ቴክኖሎጂ እድገት የሚጎትት መሆኑን ስራ አስኪያጁ አቶ ፈቃዱ ዳንኤል ተናግረዋል። ኢንተርኔት ኦፍ ቲንግስ የሚባል አሁን ዲስ ዴይስ የመጡ ብዙ ነገሮች አሉ። ኢንተርኔትን ቤዝ አድርገው የሚሰሩ የተለያዩ ሲስተሞች ናቸው። አንድ ኢንተርኔት ኢንተራፕት አደረገ ማለት በመሀል እነዚህን ሰርቪሶች ደሊቨር ማድረግ አያስችልም። ስለዚህ ትልቅ ጫና ነው ያለው። እውነት ለመናገር ያው ኢንተርኔትም መብራትም ይጠፋል። ያው ጫናው ከፍተኛ ነው። ስለዚህ እነዚህ ነገሮች እንግዲህ ተቋቁመን ነው እየሰራ ነው ያለነው ማለት ነው። ኢትዮ ቴሌኮም ይህንን አገልግሎት ሲያቋርጥ በቀን እስከ አራት ነጥብ አምስት ሚሊዮን ዶላር እንደሚያጣ ዘገባዎች ያመለክታሉ። ከዚህም ባሻገር የሳይበር አስጠቃሚ ነጋዴዎች፣ የንግድ ተቋማት፣ ባንኮች፣ የጉዞ ወኪሎች፣ ሆቴሎችና የመረጃ አቅራቢ ድርጅቶች ለከፍተኛ ችግር ይጋለጣሉ ከዚያም በኢንቨስትመንት ዘርፉ ላይ ቀላል የማይባል ጉዳት ስለማስከተሉ ይነገራል። እንደ ሴኔት ላሉት ተቋማትም የገንዘብና የጊዜ ብክነት በአያሌው ማስከተሉን አቶ ታደሰ ነግረውናል። ከፍተኛ ከሶስት ሺህ በላይ ክላይንት ነው የምናስተናግደው። ኢንተርኔት ተቋረጠ ማለት ችግር ሀፕን ቢያደርግ እና ሪፖርት ቢደረግ መኪና አስነስተን ነዳጅ አቃጥለን በእያንዳንዱ ዶር ሄደን ሰፖርት ማድረግ ፊዚካሊ ሄደን ሰፖርት ማድረግ ይጠበቅብናል። ማለት ጉዳዩ በኢንተርኔት ሳያበቃ የስልክ አጭር የጽሁፍ መልእክትም እስካሁን መቋረጡ በተለይ በዘርፉ አዲስ ለሚቀላቀሉ እና እየገቡ ላሉት ፈተና መሆኑን የፕራይም ሶፍትዌር ስራ አስኪያጁ አቶ ፈቃዱ ዳንኤል አስታውቀዋል። ኢትዮ ቴሌኮምን የመሰሉ ሌሎች የግል ተቋማት አለመኖራቸው ደግሞ Thank you. ሁሌም ለችግር ተጋላጭ እንድንሆን አድርጎናል፣ ነው የሚሉት። እንደዚህ አይነት ኢንተራፕሽኖች በመኖራቸው ትልቅ ትልቅ ወደ ኋላ የሚጎትተን ማነቆ ነው ብዬ ነው የማስበው። ምክንያቱም ያው ሌሎች አለማት ወይም ደግሞ ሀገሮች የደረሱበትን ነገር ማየት እንችላለን። እንደ ቴሌ ያሉ ሌሎች እንደዚህ የኢትዮ ቴሌኮም አይነት ሰርቪስ የሚሰጡ ካምፓኒዎች ኢትዮጵያ ውስጥ ቢመጡ የተሻለ ሰርቪስ ደሊቨር የሚደረግበትና አብዛኛው ህዝብም ተጠቃሚ የሚሆንበት አይነት ፕላትፎርም ይሆናል ብዬ አስባለሁ። በኢትዮጵያ ህዝባዊ እንቢተኝነቶች አይለው በተስተዋሉ ባቸውና የአስቸኳይ ጊዜ አዋጅ በተደነገገባቸው ባለፉት ዓመታት የኢንተርኔት አገልግሎት መቋረጥ የተስተዋለ የነበረ ሲሆን በየዓመቱ ብሔራዊ ፈተና መስጫ ዕለታት ሲደርሱም ተመሳሳይ ውሳኔ ማሳለፍ እየተለመደ መጥቷል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።